ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 27 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን አድማጮች እንደምን አምሽታችኋል? የምናስተናግዳችሁ አዲሱ አበበና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን። ሕገ መንግሥቱን ጨምሮ የተለያዩ ሕጎች እንዴት መሻሻል እንዳለባቸው የሚቀርቡ የመፍትሄ ሀሳቦች እንዲበረታቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ አሳሰቡ። የዜጎቻችን ያልተገደበ ተሳትፎ ለማረጋገጥ ከምንም በፊት መብትና ነፃነታቸውን ለማረጋገጥ በምንም መልኩ ቢሆን ይህን ሊገድቡ የሚችሉ ህጎችና አሰራሮችን በማሻሻል ከኢትታዊ አሰራር ብቻ ሳይሆን ከስነ ልቦናዊ ጫና ወይ ፍርሃት ጭምር አርነት የማውጣት አቅጣጫ እየተከተልን እንገኛለን። በመጽሔት ዘገባ ይዘናል። አዲሱ ርዕሰ ዜና ያሰማናል። ከሌሎቹ ዋና ዋና ዜና ደግሞ ሶማሊያ ውስጥ ለደረሱ ሁለት ተከታታይ የቦምብ ፍንዳታዎች አልሻባብ ኃላፊነት ወሰደ፣ የአውሮፓ አገሮች ለቬኔዙዌላ ተቃዋሚ መሪ የሽግግር ፕሬዝዳንትነት እውቅና ሰጡ፣ ሩሲያ ግን ይሄ በሰው አገር ጣልቃ መግባት ነው ትላለች፣ የሮማ ርዕሰ ሊቃነ ጳጳሳት በአረብ ኤሚሬትስ አገሮች የመጀመሪያ ጉብኝት አደረጉ የሚሉ ገኙባቸዋል። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የጥረት ኮርፖሬሽን ምክትል ስራ አስፈጻሚና የአምባሰል ንግድ ሥራዎች ድርጅት ዋና ስራ አስኪያጅ አቶ ምትኩ በየነ በሙስና ወንጀል ከአራት ተጠርጣሪዎች ጋር ዛሬ በባህር ዳር እና አካባቢዋ ከፍተኛ ፍርድ ቤት ቀረቡ። ተጠርጣሪዎቹ የተያዙት ባለፈው ሳምንት አዲስ አበባ ከተማ ላይ ሲሆን ጉዳዩ ቀደም ሲል በሙስና ወንጀል ተጠርጥረው ከተያዙት ከነ አቶ በረከት ስምኦን ጋር የተያያዘ ነው ተብሏል። አስቴር ምስጋናው ዘገባ አላት። የአማራ ክልል ጸረ ሙስና ኮሚሽን እነ አቶ በረከት ስምኦን በተጠረጠሩበት የሙስና ወንጀል ጋር በተያያዘ ባሳለፍነው ሳምንት ነበር አምስት ተጠርጣሪዎችን አዲስ አበባ ከተማ ላይ በቁጥጥር ስር ከዋለ በኋላ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ችሎት ያቀረባቸው። ከነዚህ ውስጥ አንዱ ከእነ አቶ በረከት ጋር የዝምድና ትስስር አላቸው ተብለው የሚጠረጠሩት አቶ ምትኩ በየነ አንዱ ናቸው። አቶ ምትኩ የጥረት ኮርፖሬት ምክትል ስራ አስፈጻሚና የአምባሰል ንግድ ስራዎች ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ በነበሩበት ጊዜ የሕዝብን ገንዘብ ያለ አግባብ እንዲባክን ያደረጉ ነው ይላል አቃቤ ሕግ። አቶ ምትኩ የተጠረጠሩበት የሙስና ወንጀል አንዱ በየዳ ሳስተነብል አክሲዮን ማህበር ከተባለው እና የሌሎች ባለሀብቶችን አክሲዮን በመጨመር በ2005 ዓ ም አንድ ሚሊየን አራት መቶ ሺህ ብር ከጥረት ሀብት ወጪ ሆኖ ያለ አግባብ እንዲከፈል አድርገዋል። ጥረት በሽርክና በመሰረታቸው ኩባንያዎች ብድር ለመስጠት የሚያስችል መመሪያ በሌለበት ሁኔታ ለባህር ዳር ሞተርስ እና ለበየዳሳስተን አስተናብል አክሲዮን ማህበር ከአራት ሚሊዮን ብር በላይ ከሌሎች የጥረት አመራሮች ጋር በመሆን እንዲሰጥ አድርገዋል ሲል ክሱን አቅርቧል። አቶ ምትኩ የቀረበባቸውን ወንጀል ካደመጡ በኋላ ወንጀሉ ተፈጸመ የተባለው በ2005 ዓ.ም ነው፣ የጸረ ሙስና አዋጅ ህጉ የወጣው ደግሞ በ2007 ዓመት በመሆኑ ልጠየቅ አይገባም፣ ኮሚሽኑም ስልጣን የለውም ሲሉ ተከራክረዋል። ግራ ቀኙን ያደመጠው ችሎቱም የአቶ ምትኩን መከራከሪያ ነጥብ ውድቅ በማድረግ በማረሚያ ቤት እንዲቆዩ ወስኖ ተጨማሪ 14 ቀን የምርመራ ቀን በመስጠት ለየካቲት 11 ቀን እንዲቀርቡ والثانيه استلال በተያያዘ ዜና ና አቃቢ ህግ በሙስና ወንጀል ተጠርጥሮ ክስ ከተመሰረተባቸው አምስት ሰዎች መካከል ደግሞ አቶ ግርማቸው ዘውዱ አንድ ናቸው። አቶ ግርማቸው የባህር ዳር ሞተርስ መገጣጠሚያ ፋብሪካ ባለቤት ሲሆኑ ምንም ሊያስረዳ የሚችል ምክንያት ሳይኖር አራት ሚሊዮን ብር የሚጠጋ ከጥረት ኮርፖሬት ያለምንም ዋስትና ብድር የወሰዱ እና በኋላም ከባለሙያ ግምት በላይ ሀያ አራት ሚሊዮን ብር ለጥረት ሸጠዋ በሚል ነው ችሎት የቀረቡት አቶ ግርማቸው ለመከራከሪያነት ያነሱት ነጥብ እኔ የተያዝኩት መንገድ ላይ ነው ከዛ በላይ የልብ በሽተኛ ና የቤተሰብ ኃላፊ ሲሆን በማንኛውም ሰዓት ስፈለግ የምገኝ ስለሆን የዋስትና መብት የተጠበቅልኝ ሲሉ ፍርድ ቤቱን ጠይቀዋል። ችሎቱ የሁለቱንም ተጠርጣሪዎች ሀሳብ ካደመጠ በኋላ የተጠረጠሩበት ወንጀል ከባድ በመሆኑ አቃቢ ሕግ የጠየቀውን ተጨማሪ የ14 ቀን የምርመራ ጊዜ በመፍቀድ ለየካቲት 11 ቀን ቀጠሮ በማስያዝ ችሎቱን ያጠናቀቀ ሲሆን ሁሉም በማረሚያ ቤት እንዲቆዩ ውሳኔ አሳልፏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር ከቤንሻንጉል ጉምዝ በሎ ጃግንፎይና ሶጌ ወረዳዎች ተፈናቅለው በነቀምቴ ከተማ ሰፍረው የሚገኙ ቪኦኤ ያነጋገራቸው አንዳንድ ተፈናቃዮች መንግሥት ዘላቂ መፍትሄ ይስጠን እያሉ ነው። የምሥራቅ ወለጋ ዞን አደጋ ስጋት ሥራ አመራር ጽሕፈት ቤት ከ157,000 በላይ ቁጥር ያላቸው ሰዎች እስከሚቀጥለው ዓመት ምርት ወቅት ድጋፍ እየተሰጣቸው እንደሚቆዩ ገልጿል። የኦሮሚያ መንግሥት በበኩሉ ተፈናቃዮችን ወደ የቀያቸው ለመመለስ እየሠራ መሆኑን ቢገልጽም መቼ እንደሚመለሱ ግን አልተናገረም። ዝርዝሩን በመጽሔት ይዘናል። ሶማሊያ ውስጥ ለደረሱ ሁለት ፍንዳታዎች እስላማዊው አክራሪ ቡድን አልሻባብ ኃላፊነቱን ወሰደ። ሽብርተኛው ቡድን እንዳስታወቀው ከፊል ራስ ገዝ በሆነችው በሶማሊያዋን ፑንትላንድ ውስጥ የሚገኘውና ንብረትነቱ የዱባይ የሆነ ወደብ አስተዳዳሪ በአንደኛው ታጣቂ ተገድለዋል። ከጥቃቱ በስተጀርባ ያለው የእኛ ኃይል ነው ያሉት የአልሻባብ ወታደራዊ ኦፕሬሽን ቃል አቀባይ አብዲያሲስ አቡ ሙሳብ ቀደም ሲልም አስጠንቅቀን ነበር፣ ሰሚ ጆሮ ግን አላገኝንም በማለት ለሮይተርስ ዜና ምንጭ ተናግረዋል። ጥቃቱ የሶማሊያን የኃይል ምንጭ በሚመዘብሩ ቅጥረኞች ኩባንያዎች ላይ ያነጣጠረ ሰፊ ዘመቻ አካል ነው ሲል አልሻባብ በተጨማሪ መግለጫው አመልክቷል። ከሊቢያ ወደ ሰሜን ቻድ በሰልፍ ያመሩ የነበሩ አርባ ፒክአፕ ተሽከርካሪዎችን አስቁሞ መመለሱን የፈረንሳይ ጦር አስታወቀ። የፈረንሳይ መከላከያ ሚኒስቴር ዛሬ እንዳስታወቀው የተሽከርካሪዎቹን ጉዞ ለመግታት ሚራዥ ዶሚል ተዋጊ ጀቶችን ተጠቅሟል። ጣልቃ ገብነቱ የተካሄደው ከቻድ ባለሥልጣናት በቀረበ ጥያቄ መሠረት መሆኑን ያስታወቀው የፈረንሳይ ጦር እርምጃውም የጸብ ያለውን አካሄድ ሊያስቀር እንደቻለም አመልክቷል። ለዚህ ከሊቢያ ለተንቀሳቀሰ የወረራ የተባለ ጉዞ ኃላፊነት የወሰደው ወገን እስካሁን አልተሰማም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቬኔዙዌላው ተቃዋሚ መሪ ሁዋን ጋይዶ ለደቡባዊቷ አሜሪካ አገር የሽግግር ፕሬዚዳንት መሆናቸውን ብሪታንያ፣ ፈረንሳይ፣ ስፓኝ፣ ስዊድንና ዴንማርክ እውቅና ሰጥቷቸው የአውሮፓ ሀገሮቹ አክለውም ቬኔዙዌላ ካለባት ፖለቲካዊና ሰብአዊ ቀውስ እንድትወጣ አስቸኳይ ፕሬዝዳንታዊ ምርጫ እንድታካሄድም ጥሪ አቅርበዋል። የብሪታንያ ውጭ ጉዳይ ሚኒስትር ጀሬሚ ሃንት በትዊተር ገጻቸው ኒኮላስ ማዱሮ ባስቀመጥንላቸው የስምንት ቀን የጊዜ ገደብ ለፕሬዚዳንታዊ ምርጫ ጥሪ አለማድረጋቸውን አመልክተው ቬኔዙዌላ ተአማኒነት ያለው ፕሬዝዳንታዊ ምርጫ እስከምታካሄድ ብሪታንያ ከሌሎች የአውሮፓ ሀገሮች ጋር በመሆን ለሁዋን ጋይዶ የሽግግር ፕሬዝዳንትነት እውቅና ትሰጣለች ብለዋል። የስፓኙ ጠቅላይ ሚኒስትር ፔድሮ ሳንቼዝን በበኩላቸው ቬኔዙዌላ ወደ ተሟላ ዲሞክራቲክ ስርዓት እንድትለወጥ እስከዚያው ድረስ እገዛችን ይቀጥላል ብለዋል። የፈረንሳዩ ውጭ ጉዳይ ሚኒስትር ሂያን ኢቭስ ሊድሪያን ለፈረንሳዩ ኢንተር ሬዲዮ በሰጡት ቃል የቬኔዙዌላ ቀውስ የሚገታው አስቸኳይ ፕሬዚዳንታዊ ምርጫ ሲካሄድ ነው ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቃል አቀባይ ድሚትሪ ፔስኮቭ ደግሞ የአውሮፓ ሀገሮች በኃይል ለተወሰደ ስልጣን እውቅና መስጠታቸው ተገቢ አይደለም ካሉ በኋላ ነገሩ በሌላው ሀገር የውስጥ ጉዳይ ጣልቃ መግባትም ነው ብለዋል። ኒኮላስ ማዱሮ ትናንት እሁድ ሳልቫዶስ በተሰኘው የስፔን ቴሌቪዥን ላይ ቀርበው እኛ ከማንም የውጭ ኃይል የጊዜ ገደብ ሊሰጠን አይገባም ማለታቸው ተደምጧል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕም ቢሆኑ ለሁዋን ጋይዶ የሚያደርጉትን ድጋፍ እንዲያቆሙ ማዱሮ ጥሪ አቅርበዋል። የመካከለኛው ምስራቅ ጦርነት እንዲያበቃ የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አባ ፍራንሲስ ጥሪ አቀረቡ። አቡኑ ጥሪውን ያሰሙት በተባበሩት አረብ ኤሚሬቶች ለመጀመሪያ ጊዜ ባደረጉት ጉብኝት ነው። የዓለማችን ሃይማኖታዊ መሪ የሆንን ሁሉ ሰብአዊነትና ወንድማማችነትን ልናስተምር ይገባል ብለዋል አቡነ ፍራንሲስ። በዚህ ረገድ አሉ አቡኑ በመቀጠል በተለይ ትኩረት የማደርገው በየመን፣ በሶሪያ፣ በኢራቅና በሊቢያ ላይ ነው። በጉብኝቱ ወቅትም በፕሬዚደንቱ ቤተ መንግሥት በመገኘት ርዕሰ ሊቃነ ጳጳሳት አባ ፍራንሲዝን ከተቀበሉት መካከል የአቡዳቢው አልጋ ወራሽ ሼህ መሐመድ ቢን ዛይድ አል ናህያን አንዱ ናቸው። አባ ፍራንሲዝና ሼህ አሻርም አል ጣይብ ዛሬ በሚካሄደው የወንድማማቾች ጉባኤ ላይ ንግግር የሚያደርጉ ሲሆን በዚህ ጉባኤ ላይ ሙስሊሞች፣ ክርስቲያኖች፣ በመቶዎች የሚቆጠሩ አይሁድ፣ ሂንዱዎች እንዲሁም ቡዲስቶችና የሌሎችም እምነቶች ተከታዮች እንደሚካፈሉ ታውቋል አባ ፍራንሲዝ ነገ ማክሰኞ ወደ ሮም ከመመለሳቸው አስቀድሞ አቡዳቢ ውስጥ የሚካሄደውን ስርዓተ ቅዳሴ ይመራሉ ተብሏል። በመጨረሻም በአንድ የፊሊፒንስ ካቶሊካዊት ቤተ ክርስቲያን ላይ ጥቃት የቦምብ ጥቃት አድርሰዋል ተብለው የተጠረጠሩ አምስት የአቡ ሳያፍ ነውጠኛ ቡድን አባላት በዛሬው ቀን በቁጥጥር ስር መዋላቸውን የአገሪቱ ብሔራዊ ፖሊስ አዛዥ አስታወቁ አዛዡ ጀኔራል ኦስካር አልባያልዴ እንደገለጡት አምስቱና ሌሎች በቁጥጥር ስር ያልዋሉ ወይም የሚፈለጉ ተጠርጣሪዎች በቁጥጥር ስር የዋሉት እንደ አውሮፓ አቆጣጠር ጥር 27 ቀን ለደረሰው ግድያና ለመግደል ሙከራ ነው። በዚያ ጥቃት 23 ሰዎች ሞተው ሌሎች ከአንድ መቶ በላይ መቁሰላቸው ተገልጧል። ራሱን እስላማዊ መንግሥት ብሎ ከፈረጀው ሽብርተኛ ቡድን ጋር ንክኪ ያለውን የአቡሳያፍ ነውጠኛ ቡድን ለማጥፋት ፕሬዚዳንት ሮድሪጎ ዶትሬ ለወታደሮቻቸው ትእዛዝ አስተላልፈዋል። ዜናውም በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ 13760 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጥር 7 2011 ምሽት ፕሮግራም ነው። በመጽሔቱ ክፍለ ጊዜ ክቡራትና ክቡራን አድማጮች የጠቅላይ ሚኒስትሩ የደቡብ ወይም የጊዳቦ ቆይታ፣ እንዲሁም በቤኒሻንጉል ጉምዝ የሚገኙ ተፈናቃዮች አቤቱታ፣ በሕገ መንግሥቱ ላይ ሊካሄዱ ስለሚገባቸው የሕግጋት ማሻሻያና የኢትዮጵያን ፌዴራል ስርዓት አስመልክቶ የተቀናበሩ ዘገባዎች አሉን። በሁለተኛው አጋማሽም መደበኛዎቹ ስፖርትና አፍሪካ ነክ ርዕሶችን አካተናል። መልካም። አሁን አድማጮች የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ቀዳሚውም የዕለቱ አብይ ርዕስ ነው። ለኢትዮጵያ የሚያስፈልጋት ያላትን የተፈጥሮ ሀብት አስተባብሮ መምራት የሚችል መንግስት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ አስታውቀዋል። ጠቅላይ ሚኒስትሩ ጊዳቦ ላይ ግዙፍ የተባለ የመስኖ ግድብ መርቀው ከፍተዋል ዛሬ። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በኦሮሚያና በደቡብ ክልል ስዳማ ዞን መካከል የተገነባውን የግዳቦ የመስኖ ግድብ ፕሮጀክት ትላንት አስመርቀዋል። ፕሮጀክቱ ታናሽና ታላቅ የሆነውን የጉጂ ኦሮሞና የስዳማ ህዝቦችን የሚያቀራርብ ነው ብለውታል። መንግስት የኢትዮጵያ ህዝቦችን አንድነትና ትስስር የሚያጠናክሩ ተመሳሳይ ፕሮጀክቶችን የመስራት ፍላጎት እንዳለው አስታውቋል። ወደፊትም የፌዴራል መንግስት የአማራና ትግራይ ህዝብን የሚያስተሳስር የአማራና የኦሮሚያ ህዝብን የሚያስተሳስር የአማራና የኦሮሚያና ደቡብ ህዝብን የሚያስተሳስር የኦሮሚያና ቤንሻንጉል ህዝብን የሚያሳስር የጋራ ፕሮጀክቶች እየቀረጸ ህዝቦች በጋራ እንዲሰሩ በጋራ እንዲያለሙና በጋራ እንዲለሙ የሚጠበቅበትን ስራ በተለየ ትኩረት እንደሚሰራ በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ። በአገሪቱ የተገነቡ ያሉ የመስኖ ፕሮጀክቶች በኢትዮጵያን በአሉ የሚገነቡ መሆናቸው ያለን መሬትና ውሃ ብቻ ሳይሆን እነዚህን አስተሳስሮ መጠቀም የሚችል ጭንቅላት መፈጠሩ ትልቅ ጸጋ ነው ብለውታል። ሳልፊብን ግን በእጃችን ያለውን መጠቀም ያለብን ጊዜ አሁን ነው ስሉም ተደምጠዋል። በዚህ መድረክ ላይ የኢትዮጵያ ህዝብ ንትርክና ጭቅጭቅ ሰልችቶታል አሉ። ጠቅላይ ሚኒስትሩም የኢትዮጵያ ህዝብ ንትርክ ሰልችቶታል፣ አሁን የሚፈልገው በሰላም ሰርቶ መግባትና መልማት ነው ብለዋል። ኢትዮጵያ የስንዴ ለማኝ የሆነችው ያላትን ውሃና ለመሬት ማልማት የሚችል መንግስትና አስተሳሰብ ስለጠፋ ነው ያሉትም የኢትዮጵያ ህዝብ የሚፈልገው ልማት ነው። የኢትዮጵያ ህዝብ የሚፈልገው ቀንና ማታ ሰርቶ መለወጥ ነው። ወንበር ላይ ተቀምጦ መጨቃጨቅ ብቻ ሳይሆን ወደ ህዝቡ ቀረብ ብሎ የህዝቡን ችግር አይቶ መፍታት የሚችሉ ሰዎች ይፈልጋል። ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ተደምረው አንድ ጠንካራ መንግስት አይወጣቸውም። ተደምረው አንድ ጠንካራ መንግስት ቢወጣቸው ኖሮ ኢትዮጵያ ይህን ያክል መሬትና ውሃ ይህን ያክል የተማረ ወጣት ይዛ ስንዴ ባለመነች ነበር። ስንዴ የሚያስለምን መሬት ስላጣን ውሃ ስላጣን ሳይሆን ውሃና መሬት የሚያገናኝና ስሩድ የሚፈጥሩ መንግስት ስላጣም። ህዝብ ዲሞክራሲያዊ ሲሆን መንግስትም እንዲሁ ነው ያሉት አብይ አህመድ የሰነፍና የስልቹ ህዝብ መንግስትም ደካማ ይሆናል ብለዋል። ሁሉም ኢትዮጵያውያን ጠያቂ ብቻ ከመሆን እሳቸው እድሎች ያሏቸውን የተፈጠሩ ምቹ አጋጣሚዎችን በመጠቀም ለሀገራቸው እድገት የበኩላቸውን እንዲያበረክቱ ጥሪ አቅርበዋል። ህዝቡ ኃላፊነት እንዳለበት ተገንዝቦ ተጋግዘን ሁሉም እንደምንለው ተደምረን በእውቀት፣ በጉልበት፣ በሀሳብ ተሳስረን እችን ድንቅ አገር ልማትን ማፋጠን ሰላማን ማፋጠንና ወደፊት እንድትጓዝ ማድረግ ከሁላችን የሚጠበቅ መሆኑን በዚህ አጋጣሚ ጠቅላይ ሚኒስትር አብይ አህመድ ና አቶ ልማ መገርሳ ከምርቃቱ ጎን ለጎን ከጉጂ አባገዳዎች እና ከዞን ነዋሪዎች ጋር በሰላም ዙሪያ መክረዋል። መሰረታዊ ለውጥም በአካባቢው እንዲመጣ ማህበረሰቡ በሰላም ላይ እንዲያተኩርም ጥሪ አቅርበዋል። የኦሮሚያ ክልል መንግስት ፕሬዚዳንት አቶ ልማ መገርሳ የግድቡ ጠቀሜታ ትልቅ ትርጉም ያለው ነው ብለውታል። በአገሪቱ የምጣነ ሀብት እድገት ውስጥም የጎላ ሚና እንደሚኖረው ተናግሯል። ለግብርና ምርት ብቻ ሳይሆን ጉልበትና እውቀት ያላቸው ስራ አጥ ለሆኑ በሺዎች ለሚቆጠሩ ለኦሮሚያ ና ለሲዳማ ወጣቶችም የስራ እድል ሊፈጠራ ነው ያሉትም የደቡብ ክልል ፕሬዚዳንት አቶ ልማት ውስጥ በበኩላቸው ፕሮጀክቱ በሰላማ ውስጥ ከሚያለማው 4000 ሄክታር መሬት ውስጥ 3000 ሄክታር ለወጣቶች ይሆናል ብለዋል። የመሬት ዝግጅት እየተደረገ መሆኑም ጠቁመዋል። የግዳቦ ፕሮጀክት በጉጂ ኦሮሞ ና በሰላማ ህዝቦች መካከል ማህበራዊና ምጣኔ ሀብታዊ ትስስር ያጠናክራል ብለዋል። ፕሬዝዳንቱ የግዳቦ ግድብ በ2002 ዓ ምት የተጀመረም 12 ቢሊዮን ብር የፈጀ 13405 ሄክታር መሬት ያለማል የተባለ ትልቅ ፕሮጀክት ነው። 10000 አርሶ አደሮች ና 1920 ወጣቶችን ተጠቃሚ ያደርጋል ብለዋል። የውሃ መስኖና ኤነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምጽ ዮናታን ዘብዲዮስ ሐዋሳም። ዮናታን እናመሰግናለን። የአብይ ርዕስ ዘገባችን ሌላ መረስ ይዞ ይቀጥላል። ከቤንሻንጉል ጉሙዝ በሎ ጃገንፎይና ሶጌ ወረዳዎች ተፈናቅለው በነቀምቴ ከተማ ሰፍረው የሚገኙ ቪኦኤ ያነጋገራቸው አንዳንድ ተፈናቃዮች መንግሥት ዘላቂ መፍትሄ ይስጠን እያሉ ነው። የምሥራቅ ወለጋ ዞን አደጋ ስጋት ሥራ አመራር ጽህፈት ቤት ከ157,000 በላይ ቁጥር ያላቸው ሰዎች እስከሚቀጥለው ዓመት ምርት ወቅት ድጋፍ እየተሰጣቸው እንደሚቆዩ ገልጧል። የኦሮሚያ መንግሥት በበኩሉ ተፈናቃዮቹን ወደ የቀያቸው ለመመለስ እየሠራ መሆኑን ቢገልጥም መቼ እንደሚመለሱ ግን አልተናገረም። ናኮር መልካ ከነቀምጤ ያጠናቀረውን ዘገባ ቀጥሎ ያሰማናል። ከቤኒሻንጉል ጉሙዝ በሎ ተፈናቅለው ከመጡ ሰዎች መካከል ከአምስት ቤተሰቦቻቸው ጋር በዳንዲ ቦሩ ኮሌጅ ውስጥ የሚገኙት አቶ መስፍን ታዴ በአሁኑ ጊዜ ያሉበት ሁኔታ እንዲህ ይገልጻሉ። ህጻናቶች ወደ ሰማኒያ አምስት ይሆናሉ። ሴቶች ደግሞ ወደ አምሳ ምናምን ይሆናሉ። እንደዚህ ሆነን እንቸገራለን። በአጠቃላይ ሶስት በቶ ሰባ አምስት በጣም እየተቸገርን ነው። ያው የምንበለው ሩዝ፣ መኮረኒ ያው ዱቤድ ወጨት እያበሰልን እንጨት ስናገኝ እናበስላለን። እንጨት ስናጣ ደግሞ ቆማችንን ውለን የምናርበት ቀንስ ይበዛል። የተገዙ ሶስት ብረት ድስቶች አሉ በእነሱ እየቀቀልን ለሕዝቡ እናከፋፍላለን። እዚህም ሆነን ትምህርት ቤት ጠይቀን ነበር። እሱም ሊሳካልን አልቻለም። ለህፃኖች ትምህርት ቤት ጠይቀን አልተሳካም። ወደዚህ ከመጡ አራት ወራት ማለፋቸውን ገልጸው መንግስት ወደ ቀያቸው እንዲመለሱ መግለጹን በዞኑ ኃላፊዎች በኩል ማወቃቸውን ተናግረው ተመልሶ ለመሄድ የሚያሰጋቸው ነገር መኖሩን ገልጸዋል። አሁን እኛ እስካሁን ድረስ እዚህ ተቀምጠን አንድ መፍትህም ስላላገኘን መፍትህ እየጠበቅንም ያው መፍትህ መንግስት ይሰጠናል እያለ ስንል መፍትሄ አጠን እየተንጓለን እንገኛለን። አንዴ በለው አንዴ ደግሞ አንገር ሄዳችሁ በሸራ ውስጥ ተቀመጡ ይሉናል። እዚህ ከዚሆን የሚመጡት ወደዚያ ትመለሳላችሁ እያሉ ነው የሚሉን። እዚያ ለመመለሱ ደግሞ ከአንድ ጊዜ ሁለት ጊዜ ተሁለት ጊዜ ሶስት ጊዜ ያው እነሱም መንግስትን እንደ መንግስትነቱ አክብረው የመንግስትን አካሄድ ስለማይፈጥሙ ወደዚያ ሄደንም ያው በየአመቱ መፈናቀል እና በየጊዜው ሰው መሞት እየመረረ ስለመጣ መንግስት ክፍት ቦታ ፈልጎ ቢያሰፍረን እና ወደ ስራ ብንገባ እንመኛለን ስል አሳስባለሁ። አራተኛ ሴት ልጃቸውን የወለዱት ተፈናቅለው ከመጡ በኋላ መሆኑን የሚናገሩት ወይዘሮ በላይነች ተመዝገን አሁን ስላሉበት ሁኔታ እንዲህ ብለዋል። አሁን እዚህ ነው የምንኖረው፣ ሌላ ቦታ የለንም። ወላጅ አባቱን ከአራት ወራት በፊት በሶጌ ተከስቶ በነበረው ግጭት እንዳጣ የሚናገረው ወጣት ድንገት አምሩ ሀብት ንብረታቸውም እንዳለ የወደመ በመሆኑ ወደ ቀያችን የመመለስ ተስፋችን የጨለመ ነው ይላል። ከዚህ በፊትም ብዙ ጊዜ ግጭት እንደነበር እና ከእርቅ በኋላም ሌላ ግጭት እየተፈጠረ ለችግር ሲዳርገን ቆይቷል ይላል። ይዘን የወጣ ነው ንብረት የለም ሌላ ተስፋ የለንም ከዚህ በፊትም መንግስት ብዙ ጊዜ ያስታርቆናል እሺ ብለን ስንታረቅ እንደገና ግጭት ይፈጠርና ንብረታችንን ትተን እንፈናቅላለን እኛ ከዚህ በኋላ ወደዛ መመለስ አንፈልግም ተመለሱ የሚለን ከሆነ ደግሞ መንግሥት እዚሁ ቢጨርሰን ይሻላል ለጠፋው ንብረታችንና ለደረሰብንም ጉዳት ካሳ ሊከፍለን ይገባል። እናቱ ወይዘሮ ሙሉ ለገሰም ቢሆኑ ቂያቸው ላይ የተረፈው ኦና ቤትና መሬት ብቻ በመሆኑ መንግስት ሌላ የተሻለ መፍትሄ ካልሰጣቸው ለወደፊት ያሰቡትን እንዲገልጸዋል። ጆሌንኮጉን እጆሌ ባየን ቀባ ብዙ ልጆች አሉኝ። ትምህርት ጨርሰው ስራ የሚፈልጉና በትምህርት ላይ የሚገኙም አሉ በትምህርታቸው ተፈናቅለው ከእኔ ጋር እየተሰቃዩ ይገኛሉ። መንግስት በተቻለ መጠን ሊረዳኝ ይገባል። ወደዛ ተመልሼ ግን አልሄድም። ካልሆነም እዚህ ከተማ ውስጥ በረንዳ ስር ቁጭ ብዬ ለምኜ ልጆቼን አሳድጋለሁ። የዞኑ አደጋ ስጋት ስራ አመራር የቅድመ ማስጠንቀቂያ ባለሙያ አቶ ተሬሳ ያደታ በአሁኑ ጊዜ ከ157 ሺህ ሰዎች በላይ ከመንግስት ድጋፍ እንደሚፈልጉ ገልጸዋል። በስድስት ወረዳዎችና ነቀምቴ ከተማ ድጋፍ እየተደረገላቸው መሆኑን ጠቅሰዋል። እነዚህ ተፈናቃዮች እስከሚመጣው አመት የምርት ወቅት በመንግስት ድጋፍ ስር ይቆያሉም ብለዋል። አሁኑ ጊዜ ያለው ተፈናቃዮች ያው እንደኛ ሶስት ቦታ ነው አከፋፍለን ያለ ነው። አንደኛው ያው ከበኒሻንጉል ጉሙዝ የተፈናቀሉ ሰዎች በአጠቃላይ 57296፣ ሁለተኛ ላይ ከኦሮሚያ ከምስራቅ ወለጋ ውስጥ ካሉት ስድስት ወረዳዎች ተፈናቅለው ከቤታቸው የተፈናቀሉት 32166 ሰዎች ነው ያሉት። በሌላ መልኩ ደግሞ ከቤታቸው ያልተፈናቀሉና ሰብላቸው በማሳ ላይ የቀረ ከብቶቻቸው የተዘረፈና ከመንግስት እርዳታ የሚፈልጉ 67 اسم من متوسّن سائرات. ሰዎች አሉ። በአጠቃላይ 157326 ተረጂዎች ከመንግስት እርዳታን ይፈልጋሉ። በነቀምቴ አምስት መጠለያዎች ከሚገኙት ሶስት ሺህ በላይ ሰዎች መካከል በዳንዲቦሩ ኮሌጅ ውስጥ በሚገኘው ወጣቶች ማዕከል የሚገኙት ሶስት መቶ ተፈናቃዮች መካከል አንዳንዶቹ ወደ ቀያቸው መመለስ አለመፈለጋቸውን የሰሙ ቢሆንም ስለዚህና ስለ ተፈናቃዮች ቀጣዩ እጣ ፈንታ መልስ መስጠት እንደማይችሉ ገልጸዋል። ይህ ዘገባ እስከተጠናከረበት ድረስ ከተፈናቃዮች شو ከ57 ሺህ በላይ ሴቶች ሲሆኑ ከ48 ሺህ በላይ ደግሞ ሕጻናት መሆናቸውን ከዞኑ ጤና መምሪያ ያገኘነው መረጃ ያመለክታል። የኦሮሚያ ክልላዊ መንግሥት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለዘጋቢያችን ሙክታር ጀማል እንዳሉት የሁለቱም ክልሎችና ጸጥታ አካላት በቀጥታም ሆነ ተዘዋዋሪ መንገድ ሰዎች እንዲፈናቀሉ ያደረጉ 600 ሰዎች መያዛቸውን ጠቅሰው ተደብቀው ያሉትንም ለመያዝ እየሰራን ነው ብለዋል። በግጭቱ ወቅት የወደመ የተዘረፈ ወይም የጠፋ ንብረት የሚቆ ቁጥር ኮሚቴ ቆጥራ እያደረገ መሆኑን ገልጸዋል። የተፈናቀሉ ሰዎችን የማቋቋሙ ስራ ሰላምን በዘላቂነት ከማስፈን ተግባር በኋላ እንደሚቀጥል የጠቆሙት ኃላፊው ሰዎቹን ወደ ቀያቸው የመመለሱ ሁኔታ በዚህን ያህል ጊዜ ይከናወናል ከማለት ተቆጥበዋል። አንዳንድ ተፈናቃዮች ዋስትና እንደሌላቸው ላነሱት ተከታዩ ምላሽ ሰጥተውናል። መልሶ የማቋቋሙ ስራ የተጓተተበት ምክንያት እንዲህ አይነት ተግባር ድጋሚ እንዳይፈጸም አስተማማኝ ስራ ለመስራት በመጀመሪያ እንዲህ አይነቱን ተግባር የሚሰሩትን ሙሉ በሙሉ ለማጣራት በሁለቱም ክልሎች መንግስት ስምምነት ላይ ተደርሷል። ሁለተኛው የቤንሻንጉል ጉሙዝ ክልል መንግስትም እንዲህ አይነቱ ወንጀል ከዚህ በኋላ እንዳይፈጸም አስተማማኝ ሁኔታ እንዲኖር ለማስቻል እየሰራ በመሆኑ በዚህ ተግባር እንደተሳተፉ የሚጠረጠሩ አካላት በቁጥጥር ስር እንዲውሉ ማድረግ ጥርጣሬ እንዳይኖር ያደርጋል። በተጨማሪም የማጣራቱ ስራ ሙሉ በሙሉ ከተገባደደ በኋላ ወደ ቀያቸው እንዲመለሱ የሚደረግ በመሆኑ እንዲህ አይነቱ ተግባር ዳግመኛ እንዳይፈጠር ልዩ ትኩረት ተሰጥቶ እየተሰራ ነው። እነዚህን ሰዎች መመለስም ቢሆን በዚህ ያህል ቀን ውስጥ ማለት ቢያዳግትም በአጭር ጊዜ ውስጥ ተከናውኖ ወደ መደበኛ ሕይወታቸው እንዲመለሱ ይደረጋል። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ እና ኮሮና አመሰግናለሁ፣ ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣቸው ያላችሁት። ክቡራትና ክቡራን የሰማችኋቸው የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። ሕገ መንግሥቱን ጨምሮ የተለያዩ ሕጎች እንዴት መሻሻል እንዳለባቸው የሚቀርቡ የመፍትሄ ሐሳቦች እንዲበረታቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታለሰ ጫፎ አሳስበዋል። የመረጃ ነጻነትና የመገናኛ ብዙሃን አዋጅ በመሻሻል ሂደት ላይ ካሉት ሕግጋት አንዱ መሆኑን የጠቀሱት አፈ ጉባኤ ታደሰ በዚህ ርዕሰ ጉዳይ ላይ የተዘጋጀ መጽሐፍም መርቀዋል። መጽሐፉን የጻፉት የፓርላማ አባል አቶ አማኑኤል አብርሃም የኢትዮጵያን ወቅታዊ ሁኔታና ዳራ ያሉትን ለማካተት መሞከራቸውን ገልጠዋል። እስክንድር ፍሬው ነው ዘገባውን የላከልን። አወዛጋቢውን የ1997 ምርጫ ተከትሎ ነው ኢህአዴግ ተቃዋሚዎች አፋይ ሲሉ የሚጠሯቸውን የተለያዩ ህጎች በፓርላማ ያጸደቀው። በ 2001 ዓ ም የጸደቀው የመረጃ ነጻነትና የመገናኛ ብዙኃን አዋጅ ደግሞ ከእነዚህ ህጎች መካከል ይጠቀሳል። ከዝግጅቱ ሂደት ጀምሮ ተቃውሞ የገጠመው ይህ አዋጅ የመገናኛ ብዙኃንንና የጋዜጠኞችን መብት የገደበ፣ የአገሪቱን ህገ መንግስትም ሳይቀር የጣሰ መሆኑን በዘርፉ የተሰማሩ ባለሙያዎችና የሰብአዊ መብት ድርጅቶች ሲናገሩ ቆይተዋል። የኢትዮጵያ መንግስት ጋዜጠኞችን በማሰር በዓለም የደረጃ ሰንጠረዥ ውስጥ መግባት የጀመረውም የዚህን ህግ መውጣት ተከትሎ ነው። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና በአገሪቱ የተጀመረው የለውጥ ሂደት ግን ይህና ሌሎችም አዋጆች እንደገና እንዲመረመሩ መንገድ ከፍቷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎም ጥረቱ በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን የጠቆሙት በአሁኑ ጊዜ በተለይ በተለይም አገራችን እና መንግስታችን በማህበራዊ ባህላዊና ኢኮኖሚያዊ ዘርፎች ዘርፈ ብዙ ለውጦች ለማምጣት በቆራጥነት በሚሰራበት እና ለዚሁ ስራ ስኬት በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን በእውቀትም በገንዘብም እጃቸው እንዲያውሱ ነው በማጓት ላይ እንገኛለን። ከህገ መንግስቱ ጀምሮ የተለያዩ ህጎችን እንዲሁም በደረቁ ከመተቸት የሚችሉትን ያክል በመጻፍ ምን መሆን እንዳለበት የመፍትሄ ሀሳብ የሚያፈልቁ እንዲበረክቱ እንፈልጋለን። በስፋት ከተያያዝነው የሪፎርም አቅጣጫ አንዱና ዋነኛው ታዳጊ ዴሞክራሲያችንን ይበልጥ ማጠናከር እንደመሆኑ የዜጎቻችን ያልተገደበ ተሳትፎ ለማረጋገጥ ከምንም በፊት መብትና ነጻነታቸውን ለማረጋገጥ በምንም መልኩ ቢሆን ይህን ሊገድቡ የሚችሉ ህጎችና አሰራሮችን በማሻሻል ከኢትታዊ አሰራር ብቻ ሳይሆን ከስነ ልቦናዊ ጫና ወይም ፍርሃት ጭምር አርነት የማውጣት አቅጣጫ እየተከተልን እንገኛለን። የህዝብ ተወካዮች ምክር ቤት አባልና የዚሁ ምክር ቤት የቀድሞው ረዳት የመንግሥት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ባባንቱ በዚሁ ርዕስ ላይ ያሳተሙት መጽሐፍ ነው ለአፈ ጉባኤው አስተያየት መነሻ የሆነው። የመረጃ ነጻነት ዓለም አቀፍ ተሞክሮዎችና የህግ አፈጻጸም በኢትዮጵያ በሚል ርዕስ የታተመው መጽሐፍ መውጣት በኢትዮጵያ ያለውን አዋጅ ለማሻሻል ጥረት እየተደረገ ካለበት ወቅት ጋር ተገናኝቷል። አፈ ጉባኤ ታገሰ ጫፎ እንዳሉት ታዲያ መጽሐፉ በትክክለኛ ሰዓት የመጣ ነው። በዚህ ረገድ ቀደም ብሎ ስራ ላይ የነበሩ የተለያዩ ህጎች እንደገና እየተፈተሹ ሲሆን ከእነዚህም መካከል የመገናኛ ብዙሃንና የመረጃ ነጻነት ህግ ይገኝበታል። ዛሬ በዚህ ስፍራ ተገኝተን የምናስመርቀው የአቶ አማኒል አብርሃም መጽሐፍ ለዚህ ስራችንም ፋይዳው የላቀ እንደሆነ እምነት የጽኑ ነው በተለይም ግለሰቡ በጉዳዩ ላይ ጥልቅ እውቀት ያለውና በሀገራችን የመረጃ ነጻነት ህግ ሲወጣም ሆነ ተግባር ላይ ሲውል በቅርበት የመከታተል እድል ስለነበረው የህጉን የአፈጻጸም ክፍተቶችም ሆነ በቀጣይ መሻሻል በሚገባቸው ጉዳዮች ላይ ጠቃሚ ልምዶችን እንዳቀረበልን ይሰማኛል። ሰሞኑን በተካሄደው የዚህ መጽሐፍ የምረቃ ስነ ስርዓት ላይ የተናገሩ ባለሙያዎች ተመሳሳይ ሀሳብ አንጸባርቀዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር የሆኑት ዶክተር ተሻገር ሽፈራው እንዳሉት መጽሐፉ ከፍተኛ ክፍተት ሊደፍን ይችላል። ይህ መጽሐፍ ብዙም ባልተሰራበት በተለይ በኢትዮጵያ አውድ ውስጥ ብዙም ባልተሰራበት ርዕሰ ጉዳይ ላይ የተሰራ እጅግ ጠቃሚ መጽሐፍ ነው ማለት እችላለሁ። በቀላል ቋንቋ የተጻፈ ስለ መረጃ ማግኘት መብት፣ ስለ መረጃ ጠባቂዎች ግዴታ ከህግ ጉዳዮች ጋር በተለያዩ የአገሪቱ የፖለቲካ አውድ ውስጥ በሶስት መንግስታት አውድ ውስጥ ይህንን ነገሮች ለማየትና ለመተንተን የሞከረ ስራ ነው። ምናልባት ይሄንን ከሙያ አንጻር ልንመለከተው እንችላለን። በኢትዮጵያ ውስጥ የመረጃ ነጻነት ጉዳይ የኢትዮጵያ መገናኛ ብዙሃን ምህዳርን ሲኦል ካደረጉ ጉዳዮች አንዱ ነው። የቀድሞው የፓርላማ አባል አቶ ግርማ ሰይፉም በዚሁ በአቶ አማኑኤል መጽሐፍ ላይ አስተያየት ከሰጡና ግምገማቸውን ካካፈሉት መካከል ነበሩ። በዘርፉ እውቀታቸውን ማሳደግ ለሚፈልጉ ሰዎች ጥሩ የማጣቀሻ መጽሐፍ ሆኖ እንደሚያገለግል ጠቁመዋል። ከአማኑኤል ጋር የተስማማ ነው ግን ጉድለቱን እንድናገር ነው በማለትም በባለ ሁለት መቶ ገጹ መጽሐፍ ከዚህ አንጻር የተመለከቱትን ጠቃቅሰዋል። ጸሐፊው በተለይ ከመረጃ ነጻነትና የመገናኛ ብዙሃን ጋር በተያያዘ የጠቀሷቸው ታሪካዊ ዳራዎች መስተካከል እንዳለባቸው ነው አቶ ግርማ የተናገሩት። እሳቸው እንዳሉት ችግሩ የአዋጅ ወይም ያፈጻጸም ሳይሆን ሆን ተብሎና ታቅዶ የተሰራ ነበር። ከዚህ አንጻር የዲሞክራሲ ስርዓት ግንባታ ትግልና አብዮታዊ ዲሞክራሲ በሚል በመጋቢት 1999 በወጣው የኢህአዴግ ሰነድ ላይ የሰፈረውን በማሳያነት አንስተዋል። መመሪያው ይሄ ነው እንጂ ህገ መንግስቱ ላይ የተጻፈው አይደለም። አስተዳዳሪና ደግሞ ህጋዊ የተባለው ደግሞ ገጽ ዘጠና ላይ አስተዳደራዊ እርምጃዎች ተገቢ መሆኑን ሕዝቡና ከዚያም አልፎ ብዙሃኑ የሚዲያ ተዋናይ የሚቀበሉበት ሁኔታ መፍጠር አለብን። ለውጭ ዓለም በዚህ ረገድ የምንወስዳቸውን እርምጃዎች ተገቢነት ለማስረዳት ጥረት ማድረግ ያለብን ቢሆንም ጋዜጠኞች በምንም አይነት ምክንያት መታሰራቸውን የማይቀበሉ ኃይሎች በርካታ በመሆናቸው እነዚህን ለማሳመን ከመንገዳችን ወጥተን መሄድ የሚጠይቀን ነገር መኖር የለበትም። እናስራለን፣ ስለዚህ እናስራለን አይልም። ወይዘሮ ከመንገዳችን ንቅንቅ አንልም ነው። መንገዳችን ህግን እናስከብራለን ነው። እነዚህን የህግ እነዚያ የኢኮኖሚው ነገሮች እንደተጠበቁ ሆነው ህጉን አስተዳደሪያውን እንዴት ነበር የሚፈጽሙት ነው ወንድማችን። የጸረ ሽብር ህጉን እንደ አንድ ማሳያ ተግዳሮት አድርጎታል። የጸረ ሽብር ህጉ ላይ የጸረ ሽብር ህጉ አንዱ አስተዳደራዊ ጋዜጠኞች አሸባሪ ተብለው የታሰሩበት ሀገር ነው። ስለዚህ የጸረ ሽብር ህጉ አንዱ ስራ የነበረው መጽሐፉ ላይ በደንብ የተገለጸውን እንትን በደንብ እንትን ተብሏል። ከላይ የተገለጸውን የፓርቲውን አቤታዊ ዲሞክራሲ መንገድ ለማገዝ የጸረ ሽብር ህግ ወጥቷል። ይህን አቶ አማኑኤል በሚገባ አስቀምጠውታል። ስለ ጸረ ሽብር የወጣውን አዋጅ ጋዜጠኞች በነጻነት እንዳይንቀሳቀሱ በሚል ገጽ 161ና 162 ላይ ብታነቡት ታዩታላችሁ። በትክክል የተከፈለውን ዋጋ አቶ አማኑኤል አስቀምጠውልናል። እናም ከጀርባ ያሉ የኢህአዴግ ሰነዶችና ሌሎች ፖለቲካዊ ውሳኔዎች በመጽሐፉ መካተት እንደነበረባቸው አቶ ግርማ ጠቁመዋል። አቶ አማኑኤል መጽሐፉን ያሳተሙት ከዓመታት በፊት ለመጀመሪያ ዲግሪ ማሞያቸው በእንግሊዝኛ ከጻፉት የጥናት ወረቀት በመነሳት ነው። ከትናንትና እስከ ዛሬው ወቅታዊ ሁኔታ ያለውን ሂደት ለማካተት መሞከራቸውንም ለአሜሪካ ድምፅ አብራርተዋል። የአሁኑ ሁኔታ የራሱ አስተዋጽኦ እንደነበረው ማንም ልክደው አይችልም። ዞሮ ዞሮ ግን በዛ ወቅትም ቢሆን በጥናቱ በተካሄደበት ወቅትም ቢሆን ለመፍትሄ አቅጣጫ ተብሎ ከተቀመጡት ውስጥ አሁን ስድስት ኪሎ ሄዶ ላይብረሪ ውስጥ መጽሐፉን የመጀመሪያውን ጥናት ማግኘት ይቻላል። ያኔም ቢሆን መሻሻል አለባቸው የተባሉ ነገሮች በዝርዝር የተጠቀሱ ስለሆነ አሁን በጣም ማይነር የሆኑ ነገሮች አንዳንድ አንድ ጥቃቅን ነገሮች ታክለውበት ካልሆነ በስተቀር ከመነሻውም ለዚህ አዋጅ ተፈጻሚነት እስካሁን የነበረውን ሂደት በዝርዝር በመፈተሽ በተለይ በሚቀጥሉት ጊዜያቶች ምን ላይ ቢተኮር የበለጠ ጠቃሚ ነው የሚለውን ነገር ከአሁን ካለው ወቅታዊ ሁኔታ ጋር ለማስተሳሰር የተደረገው ጥረት አለ ብዬ ነው የምወስደው ተፈጻሚነት ብለዋል። በቀደም ሲያቀርቡም እርሶ አፈጻጸም የሚሉ ነገሮች ተጠቅመዋል። አፈጉባኤውም አቶ ታገሰ ጫፎም አፈጻጸም የሚሉ ቃላት ተጠቅመዋል። ነገር ግን ሌሎች ከኢህአዴግ በተቃራኒ ያሉ ሰዎች አቶ ግርማ ሴፉን ጨምሮ በምረቃው ስነሰራት ላይ እርስዎ የጋበዟቸውን አፈጻጸም በሚለው አይስማሙ። አፈጻጸም አይደለም ችግሩ የአዋጁ ቁርጠኝነቱ የለም ወይም ደግሞ ሆን ተብሎ ነው የሚደረገው። ከኢህአዴግ አብዮታዊ ዲሞክራሲ የተቀዳ ነው ሁሉ ነገር ይላሉ። እርስ በዚህ ይስማማሉ? ቁርጠኝነትን በሚመለከት የቁርጠኝነት ችግር እንዳለ በመጽሐፉ በደንብ ተብራርቶ ተቀምጧል። የቁርጠኝነት ችግር እንዳለ በጥናቱ ወቅትም ከዛ በኋላም እስካሁን ድረስ በነበሩ ሂደቶች ለማረጋገጥ ተችሏል። አቶ ግርማ እንዲሁም በተቃራኒው መንግስት ቁርጠኛ ነበረ። ቁርጠኛ የሆነው ግን ነጻ ፕሬስ እንዳይኖር ወይም መገናኛ ብዙን በነጻነት እንዳይሰሩ ነው ይላሉ። ህጉ መኖሩ በራሱ የተወሰነ ነገር ሊያሰራ ይችል ነበረ መኖሩ ነገር ግን በነበረው ህግም ያህል የነበረው ህግ በሚፈቅደው ልክም ስራዎች ሊሰሩ አልቻሉም። በህጉ ደግሞ ሊሻሻሉ የሚገቡ ዝርዝር ጉዳዮችም ከዛ ተነስቶ ተካተው ቀርበዋል። ስለዚህ አሁን በነበረው ህግም በመሰራት የሚገባው ያህልም ያለመሰራቱ አንድ ቁጭትና ልህ የሚፈጥር ጉዳይ ሆኖ ሳለ በህጉም መሻሻል የነበረባቸው ያለባቸው በዝርዝር በመጽፉም የተመለከቱ ስለሆነ እነዛን አይቶ መፍረድ ይቻላል ብዬ ነው ማስበው። የመገናኛ ብዙሃንና የመረጃ ነፃነት አዋጅን ለማሻሻል በመንግስት የተቋቋመው አማካሪ ምክር ቤት ስራ ከጀመረ ወራት ተቆጥረዋል። እንደዚህ በመጽሐፍም ሆነ በተለያዩ መንገዶች የሚቀርቡ ሀሳቦችም ታዲያ የበኩላቸውን አስተዋጽኦ እንደሚያበረክቱ ተስፋ ተደርጓል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኢትዮጵያ ፌዴራል ስርዓት በዲሞክራሲያዊ ማዕከላዊነትና በአውራ ፓርቲ አገዛዝ ተጠፍሮ የቆየ መሆኑና ቀድሞም ቢሆን በቂ ድርድርና ውይይት ያልተካሄደበት ነበር ሲሉ ምሁራን እየተናገሩ ናቸው። መለስካቸው አምሃ በተከታዩ ዘገባ ይዞታል። የኢትዮጵያ ሳይንስ አካዳሚ ባዘጋጀው መድረክ አራት የጥናት ጽሑፎች ቀርበዋል። የኢትዮጵያ ፌዴራላዊ ሥርዓት አመሰራረት ፋይዳውና ቀጣይ አቅጣጫዎቹ፣ የፊስካል ፌዴራሊዝም አተገባበር በኢትዮጵያ ስኬቱና ክፍተቱ፣ የኢትዮጵያ የፌዴራል ሥርዓት ሕገ መንግሥታዊና የአተገባበር ክፍተቶችና ተግዳሮቶች እናም ስኬታማ የፌዴራል ሥርዓት ግንባታ አማራጮች ተፈላጊ ለውጦችና መጻዒ ዕድሎች በሚሉ የተለያዩና ተዛማጅ ርዕሶች ነበር የጥናት ጽሑፎቹ በአራት ተመራማሪዎች የቀረቡት። የመጀመሪያውን የጥናት ጽሑፍ ያቀረቡት ዶክተር አሰፋ ፍስሐ ከአዲስ አበባ ዩኒቨርሲቲ ነበሩ። በሳቸው አገላለጽ ዛሬ ያለው የፌዴራል ስርዓት በሀገሪቱ ከአርባና ሃምሳ ዓመታት ወዲህ በኢትዮጵያ ገፍቶ የመጣውን የብሔር ጥያቄ ለመፍታት ወይም መልስ ለመስጠት የተዘረጋ ነው። ይሁንና ስርዓቱ በአንድ ገዢ ግንባር ፕሮግራም የተመሠረተና በዴሞክራሲያዊ ማዕከላዊነት በጥብቅ የተያዘ ነው ሲሉ ያስረዳሉ። ይህም በኢትዮጵያ ቅሬታንና ሮሮን አስከትሏል። የፌዴራል ስርዓቱ ቅድም እንዳልኩት በሕገ መንግስቱ ሰፊ ስልጣን ለክልሎች ቢሰጥም በዲሞክራቲክ ሴንትራሊዝምና በአውራ ፓርቲ ተጠፍሮ የቆየ ስለነበረ ክልሎች በህገመንግስቱ የሰጣቸውን ስልጣን ሙሉ በሙሉ ነጻነት ኑሯቸው መወሰን ችለዋል የሚል ነገር ማስረጃው ያሳይም ስለዚህ ሪዘንትመንት ፈጥሯል። በየቦታው በዛ ተጠፍሮ የነበረ ነገር በክልሎች ደረጃ የነበራቸውን የመወሰን ስልጣን ከሞላ ጎደል ኮምፕሮማይዝ አድርጓል። ስለዚህ የፌዴራል ስርዓቱ የሚፈልገውን ያህል ፌዴራል አልነበረም የሚለው ሁሉም የሚስማማበት ነገር ነው። ከስብሰባው ተካፋዮች መካከል አንዱ ከአዲስ አበባ ዩኒቨርሲቲ ፕሮፌሰር ካሳሁን ብርሃኑ በበኩላቸው እንደ አንድ ኅብረ ብሔራዊ አገርና የተለያዩ ብዝሃነት እንዳላት አገር የፌዴራሊዝም ስርዓት የተሻለ ጠቀሜታ አለው ቢባልም ዋናው ጉዳይ የፌዴራሊዝም ስርዓቱ አሰራርና አያያዝ ምንድን ነው የሚለው ጥያቄ እንደሆነ አስገንዝበዋል። በኢትዮጵያ ነበረ ስለተባለው የፌዴራል ስርዓትም የሚከተለውን ብለዋል። በእኔ እይታ፣ በፊትም በአንዳንዶች እንደተነገረው ይሄ በኢትዮጵያ ውስጥ እየተገበረ ነበረ የተባለው ፌዴራሊዝም እኔ የይስሙላ አድርጌ ነው የማየው። ለዚህ ነው ችግሮችን ያስከተለው እንጂ በትክክል ቢስተናገድ ኖሮ የተሻሉ ድሎችን ሊያመጣ ይችላል የሚል ግምት አለ። ስለዚህ ጥቅል አነጋገሮችን እና ትርጓሚዎችን በአራት መደብ ሂሳብ አንጻር በአንተነትናቸው በጣም ጥሩ ይሆናል ብዬ አስባለሁ። ሌላው የጥናት ጽሑፍ ያቀረቡት ተማራማሪ ዶክተር አስናቀ ከፋለ ከአዲስ አበባ ዩኒቨርሲቲ ናቸው። እንደሳቸው ከሆነ የኢትዮጵያ ፌዴራላዊ ስርዓት ጉድለት ኢ ዴሞክራሲያዊነቱ ብቻ አይደለም፤ የፌዴራል አካላቱ አቀራረጽ ሚዛናዊነት የጎደለውና አከላለሉም አንድ ብሔረሰብ ከሌላው ጋር በድንበር እንዲለያይ የተደረገበት ነው ይላሉ። አንዳንዶቹ ክልሎች በጣም የገዘፉ ናቸው፣ አንዳንዶቹ ክልሎች በጣም ያነሱ ናቸው። በመካከላቸው አንድ ኢትዮጵያን በጣም የተከታተለ የውጭ ምሁር ምን ይላል? የኢትዮጵያ ፌዴራሊዝም ከፍተኛ የሆነ የዲዛይን ችግር አለው አለ። ምንድን ነው የዲዛይን ችግር? ኦሮሚያ እና አማራ የሚባሉት ክልሎች ከተስማሙ ሌሎቹን አፍንጫችሁን ላሱ ሊሉ ይችላሉ። ሁለቱ ደግሞ ከተጋጩ አገሪቷ በሙሉ ትረብሻለች። እና እንግዲህ አንዱ የዲዛይን ችግር ያልተመጣጠነ የኃይል ሚዛን በክልሎቹ መካከል እንዲኖር ያደረገ አደረጃጀት መሆኑን መዘንጋት የለብንም። ስኬታማ የፌዴራል ስርዓት ግንባታ አማራጮች ተፈላጊ ለውጦችና መጻኢ ዕድሎች በሚል ርዕስ የጥናት ጽሑፍ ያቀረቡት ደግሞ ዶክተር አብራ ደገፋ በፌዴራል ስርዓት ምስረታና ግንባታ መደራደርና መወያየት፣ በዚህም አማካይነት ከስምምነት መድረስ የሥርዓቱ መሠረት ነው ሲሉ አስገንዝበዋል። የውይይት መነሻ የሆኑ የጥናት ጽሑፎች ያቀረቡት ምሁራን አሁን የአገሪቱ የፌዴራል ስርዓት ለገጠሙት ችግሮች የመፍትሄ ሐሳቦችም ሰንዝረዋል። ዶክተር አስናቀ ከፋለ ይህን ብለው ነበረም። አንዳንድ ነጥቦችን ለማንሳት ያህል ፕሬዚደንታዊ የምርጫ ስርዓት ከፓርላመንታሪያዊ የመንግስት ስርዓት የተሻለ አገራዊ አንድነትን ሊያጠናክር ይችላል ብዬ አስባለሁ። የናይጄሪያን ምሳሌ መውሰድ እንችላለን። የቋንቋ ፖሊሲ ማሻሻል፣ የተለያዩ ቋንቋዎችን ብሔራዊ ቋንቋ በማድረግ የተለያዩ ቋንቋዎችን ሊናገሩ የሚችሉ የፖለቲካ ልሂቃን መፍጠር አንዱም የሀገሪቷን አንድነት ሊያጠናክር ይችላል ብዬ አስባለሁ። የክልል አደረጃጀትን ማሻሻል በተለይም አንድ ብሔረሰብ በአንድ ክልል የሚለው እሳቤ የፈጠረውን ሚዛን መዛባት ማረም ከክልል ተለይቶ አዲስ ክልል የመመስረት መብት የሚለው ብሔረሰባዊ ንቅናቄን ከመፍጠሩ ባሻገር በክልሎች ውስጥ ያለመረጋጋት ስለሚፈጥር ከሕገ መንግስቱ ይሄን አንቀጽ ማውጣት ተገቢ ይመስለኛል። የመገንጠል መብት ፖለቲካውን ስለሚያጦዘውና ጥርጣሬ ስለሚፈጥር ከሕገ መንግስቱ ማውጣት ከአዲስ አበባ ዩኒቨርሲቲ ዶክተር ያዕቆብ አርሳኖ በተሳታፊነታቸው የሰጡት አስተያየት ደግሞ አንድ ቀን የዋለውን ውይይት የሰበስበና መንገድ እየጠቆመ ይመስላል። አወቃቀሩ በሕገ መንግስትም ህገ መንግስትን በመጣስም ህገ መንግስትን በመደፍጠትም ህገ መንግስትን በማስፈጸምም ጭምር የሆነ ችግር ይመስለኛል። ቅደም እንዳላችሁት ኢትዮጵያ ውስጥ ያለው የህገ መንግስት አሰራር ህገ መንግስቱ ተቀረጸ እንጂ ህገ መንግስታዊ የሆነ መሰረት አልተበጀለትም። ስለዚህ አንድ ህገ መንግስት ህገ መንግስታዊ የሆነ መሰረት ሳይኖረው ሀገራዊ ህግ ሆኖ ሊያስተዳድር እንደማይችል አሁን በደረስንበት እናያለን። የያህል ህዝብ ተፈናቅለው ወደ ቤቱ በማይመለስበት ሀገር በየቀኑ ግድያ፣ በየቀኑ ውጣልኝ፣ በየቀኑ ይሄ እየሰማን ባለንበት ሀገር ውስጥ አሁንም ተመልሰን ለዚህ ያበቃውን ህገ መንግስት አወቃቀር ተንከባክበን ለመቀጠል የምንችል አይመስለኝም። ግን እንዴት እናድግ የሚለው ነገር በጣም ወሳኝ ነው። እንዴት እናድግ ለምለው አሁን ኢትዮጵያውያን ችግሩንም በደንብ ጠግበውታል። አፈታቱንም ብዙ ሀሳብ ጭላንጭል አላቸው። አንዳንዶቹን በደንብ ተመራምረውበታል። ዛሬም እንደሰማ ነው። እስኪ የኢትዮጵያ መንግስት ዛሬ ለወደፊት የሀገራችንን አወቃቀር ለሁሉም ሰው በሚመች መንገድ እንዴት እንዘርጋ የሚለውን መድረክ ይክፈት። ዋናው ነገር እሱ ይመስለኛል። የኢትዮጵያ ሳይንስ አካዳሚ ከዚህም በኋላ ተመሳሳይ መድረኮችን እንደሚያዘጋጅ የአካዳሚው መሪዎች ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ፕሮዲውሰሩ ንጉሱ ታምሬ ነው። ቴክኒሻኑ ሲድራክ ፍራንክሊን፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ሰሎሞን ክፍሌ ነው። እያስተናገድ ናችሁ ያለ ነው ሰሎሞን አባትና አዲሱ አበበንን አድማጮች አሁን ከምሽቱ ሶስት ሰዓት ከአርባ ሁለት ደቂቃ ሆኗል። አዲስ አበባ ላይ ቅጩ ላይ ማለት እንችላለን። የሰአቱን ርዕሰ ዜና አዲሱ ጎዳ አንተ ለመልስ የጥረት ኮርፖሬሽን ምክትል ሥራ አስፈጻሚና የአምባሰል ንግድ ሥራዎች ድርጅት ዋና ሥራ አስኪያጅ አቶ ምትኩ በየነ በሙስና ወንጀል ከአራት ተጠርጣሪዎች ጋር ባህር ዳር ፍርድ ቤት ቀረቡ። ጉዳዩ ቀደም ሲል በሙስና ከተጠረጥረው እስር ላይ ካሉት ከነአቶ በረከት ስምኦን ጋር የተያያዘ ነው ተብሏል። ሶማሊያ ውስጥ ለደረሱ ሁለት ፍንዳታዎች እስላማዊ አክራሪ ቡድን አልሻባብ ኃላፊነት ወሰደ። ሽብርተኛው ቡድን ከፊል ራስ ገዝ በሆነችው በሶማሊያ ፑንትላንድ ውስጥ የሚገኘውና ንብረትነቱ የዱባይ የሆነው ወደብ አስተዳዳሪ በአንደኛው ታጣቂ ተገድለዋል ብሏል። ከሊቢያ ወደ ሰሜን ቻድ በሰልፍ ያመሩ የነበሩ አርባ ፒክአፕ ተሽከርካሪዎችን አስቁሜ መልሻለሁ ይላል የፈረንሳይ ወታደራዊ ጦር። የፈረንሳይ መከላከያ ሚኒስቴር ዛሬ እንዳስታወቀው ተሽከርካሪዎቹን ጉዞ ለመቅጣት ሚራዥ 2000 ተዋጊ ጄቶችን ተጠቅሟል። የቬኔዙዌላው ተቃዋሚ መሪ ሁዋን ጋይዶ ለደቡባዊቷ አገር የሽግግር ፕሬዚዳንት ሊሆኑ እንደሚችሉ ብሪታንያ፣ ፈረንሳይ፣ ስፓኝ፣ ስዊድንና ዴንማርክ እውቅና ሰጥቷቸው የአውሮፓ ሀገሮቹ አክለውም ቬኔዙዌላ በአስቸኳይ ፕሬዚዳንታዊ ምርጫ እንድታካሄድ ጥሪ አድርገዋል። የሩስያዋ ፕሬዚዳንት ቭላድሚር ፑቲን ቃል አቀባይ ደግሞ አውሮፓ አገሮች በኃይል ለተወሰደ ስልጣን እውቅና መስጠታቸው ተገቢ አይደለም፣ ይሄም ደግሞ በሌላ አገር የውስጥ ጉዳይ ጣልቃ መግባት ነው ብሏል። የመካከለኛው ምስራቅ ጦርነት እንዲያበቃ የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ጥሪ ያቀረቡ አመሰግናለሁ አዲሱ ለአርእስተ ዜናው። ክቡራትና ክቡራን አድማጮች ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዘገባዎቻችንን ማግኘት ትችላላችሁ። በፌስቡክና በትዊተርም እንደዚሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ነው አየር ላይ እየተከታተላችሁን ያላችሁት። ወደ ተከታዩ ዝግጅት እናልፋለን። ስፖርት። እንደምናመሽታችሁልኛል የተከበራቸው አድማጮቼ። በትላንትናው የጃፓን ግማሽ ማራቶን ቤት ሲሴና ከኬንያ የሴቶቹን፣ አብዲ ነጋዬ ከኔዘርላንድስ የወንዶቹን አሸንፈዋል። በእግር ኳስ የአገር ውስጥ ፕሪምየር ሊግ ግጥሚያዎችን እናያለን። አብራችሁን ቆዩ። ኬንያዊቷ ቤትሲሴን በማሩጋሚያ ጃፓን ግማሽ ማራቶን አከታትላ ስታሸንፍ አምስተኛዋ አትሌት ሆናለች። በአንድ ሰዓት 07 ደቂቃ ከ49 ሴኮንድ ነው ያጠናቀቀችው። ትላንት ሻምፒዮንነቷን ስትከላከል ዩኒስ ኪርዋ በ2016 ና 17፣ ቲኪ ጌላና በ2012 ና 13፣ ካዮኮ ፉኩሺ በ2006 7 ና 11፣ ያሱኮ ሃሺሞቶ በ2003 እና 04 ማሸነፋቸው ይታወሳል። በመጨረሻዋ ሴኮንድ ላይ ተቀድማ በሁለተኝነት ያጠናቀቀችው ጃፓናዊት አዩኮ ሱዙኪ ባለማሸነፏ ብታዝንም ፍጥነቷን እስከ መጨረሻው ጠብቃ ለመሮጥ በመቻሏ ግን ደስተኛ ናት። በ10855 በ1 ያጠናቀቀችው የ41 ዓመት ዕድሜ ያላት አውስትራሊያዊት ሲኒድ ዳይቨር ናት። በወንዶቹ ቀዳሚው ቡድን አምስቱን ኪሎ ሜትር የሸፈነው በ14 ከ16 ነው። ከዚያ ኑሮውን ጃፓን ያደረገው ኬንያዊው አትሌት ሳይመን ካሩኪ ተፈትልኮ ወጣና አስረኛው ኪሎ ሜትር ላይ ቡድኑን በ20 ሴኮንድ መምራት ያዘ። በዚህ ርቀት መሪነቱን እስከ 15ኛው ኪሎ ሜትር ጠብቆ ቆይቷል። ልክ 20ኛው ኪሎ ሜትር ላይ እንደ ደረሱ አብዲ ናጋዬ አልፎ ሄደና በአንድ ሰዓት ከ24 ሴኮንድ በአንደኝነት አጠናቀቀም የራሱን ፈጣን ጊዜም በአንድ ደቂቃ ከ44 ሴኮንድ አሻሽሏል ሳሜን ኬሮኪ ሁለተኛ ጃክ ሬነር ከአውስትሬልያ ሦስተኛ አጠር ያለውን የአትሌቲክስ ሩጫ ስፖርት ዜና እዚህ ላይ ላብቃና ለኢትዮጵያ ፕሪምየር ሊግ እግር ኳስ ውድድር ወደ አዲስ አበባ ልውሰዳቸው ግርማቸው ከበደ ተከታዩን ልኳል ባለፉት ሁለት የሊጉ ጨዋታዎች የደረሰባቸውን ሽንፈት ለመቀልበስ የኢትዮጵያ ቡና ደጋፊዎች በከፍተኛ ድምፅ ቡድናቸውን ማበረታታት የጀመሩት ከጨዋታው አስቀድሞ ነው። ቡድናቸው በፍጥነት ጎል እንዲያስቆጥር መጠየቅ የጀመሩትም በጊዜ ነው። ሆኖም ጎል በማስቆጠር ቀዳሚ የሆነው ተጋጣሚው ደቡብ ፖሊስ ነው። የኢትዮጵያ ቡናው ግብ ጠባቂ ኢስማኤል ዋቴንጋ የሰራውን የጊዜ አጠባበቅ ስተት ተጠቅሞ ከማዘምት የመጣችውን ኳስ ዘሪሁን አንሼቦ በግንባሩ በመግጨት መረብ ላይ ያሳርፏታል። ባለሜዳው ኢትዮጵያ ቡና አቻ ለመሆን በሚጥርበት ወቅት በሌላ የማዘምት ደቡብ ፖሊስ ሁለተኛ ጎሉን አግብቷል። ዮናስ በርታ የጎሏ ባለቤት ነው። ከዮናስ ጎል አንድ ደቂቃ በኋላ ግን ኢትዮጵያ ቡናን ወደ ጨዋታ የመለሰች ጎል ተገኝታለች። በጨዋታው ምርጥ ብቃቱን ሲያሳይ የነበረው አቡበከር ነስሩ እንደ ሰርከስ ባለሙያ ወደ ኋላ ተገልብጦ የመታት ኳስ መረብ ላይ ስታርፍ ከአዲስ አበባ ስታዲየም ተመልካች አድናቆት ስታስገኝለት፣ ደጋፊዎችም ድሎ የነሱ እንደሚሆን ተሰምቷቸው ነበር። ጨዋታው በደቡብ ፖሊስ ሁለት ለአንድ አሸናፊነት በመጠናቀቁ ግን ደጋፊዎቹ በቡድኑ ተጫዋቾችና አመራሮች ላይ ተቃውሟቸውን አሰምተዋል። የኢትዮጵያ ቡና አርማ ያለበት መለያ ያደረጉ የጨዋታ ቀን አስተባባሪዎች በፈጠሩት ግርግርም ከጨዋታ በኋላ የሚሰጠው የተለመደው ጋዜጣዊ መግለጫ ሳይካሄድ ቀርቷል። በሌላኛው የአዲስ አበባ ስታዲየም ጨዋታ ቅዱስ ጊዮርጊስ ከፋሲል ከነማ አንድ ላንድ ተለያይተዋል። ጨዋታው ከፍተኛ የፉክክር ስሜት የታየበት ሲሆን ቀድሞ ጎል ያስቆጠረው እንግዳው ፋሲል በአብዱረህማን ሙባረክ አማካኝነት ነው። ጎል ከገባባቸው በኋላ የተሻለ መነቃቃት ያሳዩት ቅዱስ ጊዮርጊሶች ሙሉ አለም መስፍን ከፍጹም ቅጣት ምት ክልሉ ውጭ አክርሮ በመምታት ወደ ግብ የላካት ኳስ የፋሲሉ ግብ ጠባቂ ሚካኤል ሳማኪ ወደ ውጪ ለማውጣት ቢሞክርም ሳይሳካለት ቀርቶ ጎል ሆናለች። ከጨዋታው በኋላ አስተያየታቸውን የሰጡት የቅዱስ ጊዮርጊሶ አሰልጣኝ ስቴዋርት ሃል ተጋጣሚያቸው ፋሲል ከነማን ኮንነዋል። ጨዋታውን ለማሸነፍ የሞከረው አንድ ቡድን ብቻ ነው፣ እሱም እኛ ነን። ፋሲሎች የመጡት አቻ ለመውጣት ነው፣ የተጫወቱትም ለአቻ ውጤት ነው። የፋሲል ከነማው አሰልጣኝ ውበቱ አባተም ምላሻቸውን ሰጥተዋል። በምን ያውቃሉ? እሱ የድሬሲንግ ሩም ውስጥ አልነበረ ይህን በምንላቅ ይችላል። ከኛ ከነሱ በተሻለ ብዙ ጎል እንዳውም የደረስ ነው። እኛ አጨራረስ ላይ ነው እንጂ ኦፍኮርስ እነ ሳላዲንና አቤልን የመሰለ አጥቂ ይዞ ከከዚህ በዚህ ሁኔታ ገልበን እንድንጫወት አስቦ ከሆነ ቴክኒካል እንትኑ ላይ ራሱ ነው መጠየቅ ያለበት። በሌሎች የ አስራ አራተኛ ሳምንት ጨዋታዎች መቀለ ሰባ እንደርታ ትልቁን ድል አስመዝግቧል። መቀለ ላይ በተደረገው ጨዋታ መከላከያን አምስት ለሁለት ሲያሸንፍ አጥቂው አማኑኤል ገብረ ሚካኤል አራቱን ጎሎች አስቆጥረዋል። ወልዋሎ አዲግራት ዩኒቨርሲቲና ድሬዳዋ ከተማ ከሜዳቸው ውጪ ስሁል ሽረንና ሐዋሳ ከተማን አንድ ለዜሮ አሸንፈዋል። ሲዳማ ቡና ደደቢትን ሁለት ለዜሮ ሲረታ ጅማ አባጅፋር ከባህር ዳር ከተማ እንዲሁም አዳማ ከተማ ከወላይታ ድቻ አንድ ላንድ ተለያይተዋል። ሊጉን አንድ ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስ በ25 ነጥብ ሲመራ፣ ሶስት ተስተካካይ ጨዋታዎች የቀሩት መቀለ በ23 ነጥቦች ይከተላል። በሶስት ተከታታይ ጨዋታዎች የተሸነፈ ኢትዮጵያ ቡና አራተኛ ሆኗል። መከላከያ፣ ደቡብ ፖሊስና ደደቢት ወራጅ ቀጠና ውስጥ ይገኛሉ። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ አመሰግናለሁ። ግርማቸው፣ በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። የፕሮግራሙን አዘጋጅና አቅራቢ ሰሎሞን ክፍሌን እንዲሁም ተባባሪ ሪፖርተሩን ከአዲስ አበባ ግርማቸውን እናመሰግናለን። አሁን ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች አንድ ላይ የዓለም አቀፍ የወንጀል ችሎት ይግባኝ ሰሚዳኛ የቀድሞ የአይቨሪኮስ ፕሬዝዳንት ሎረን ባግቦ እና የቀድሞ የወጣቶች ጉዳይ ሚኒስትር ቻርለስ ብለንግዴን ከተከሰሱባቸው ወንጀሎች ነፃ ሆነው እንዲሰናበቱ ወሰነ። ከቆዩበት እስር እንዲለቀቁ ግን ማሟላት ያለባቸው ሁኔታዎችን ችሎቱ አብሮ እንደ ቅድመ ሁኔታ እያይዟል። ሁለቱ ሰዎች በፍርድ ቤት አቃቢያን ሕግ ከተመሠረተባቸው በሰብዕና ላይ የተፈጸሙ ወንጀሎች ክሶች ነፃ ናቸው የሚል ብይን ከተሰጠ አንድ ወር በኋላ ነው እንዲለቀቁ ትዕዛዝ የወጣው። የዓለም አቀፉ የወንጀል ችሎት ዳኞች በደነገጓቸው ሁኔታዎች መሰረት ልትቀበላቸው ፈቃደኛ ወደሆነች ወደ ሌላ ሀገር እንደሚሄዱና ለዚህም ቤልጅየም ግባግቦን ለመቀበል መስማማቷን ማሳወቋ ተገልጧል። ሪፖርተራችን ሊሳ ብራያን ከፓሪስ ይቅርታ ያጠናቀረችውን ዘገባ የአፍሪካ ነቅር ሰዎች አዘጋጅና አቅራቢ አዳነች ፍሳዬ እንደሚከተለው አሰናድተዋለች። የቀድሞው የአይቨሪኮስ ፕሬዚደንት ዶረን ባግቦና የወጣቶች ጉዳይ ሚኒስትር የነበሩት ቻርልስ ብሌ ጉዴ አሁን ከክስ ነጻ ቢባሉም መሟላት ያለባቸው ቅድመ ግዴታዎች እንዳሉ ታውቋል። አምስቱ የዓለም አቀፍ የወንጀል ችሎት ዳኞች በሙሉ ድምፅ ያጸደቁትን ብይን በዳኝነቱ ላይ የተሰየሙት ዳኛ ቺሌቦ አሱጂ አንብበዋል። በጽሁፉ የቀረበው ብይን የሰፈሩት ብይኖች ሚስተር ባግቦንና ሚስተር ቢል ጉዴ ሲፈቱ የሚደነገጉባቸው ቅድመ ግዴታዎችን ተቀብላ ለማስከበር ፈቃደኛ ወደ ሆነችና የማስከበር ብቃት ወዳላት አገር እንዲላኩ ነው የሚያዙት። የወንጀሉ ችሎት ዳኞች ሚስተር ባግቦንና ሚስተር ብሌ ጉዴን የሚያስገርም በተባለ ሁኔታ ከክስ ነጻ እንዲሆኑ ከበየኑ በኋላ የችሎቱ አቃቢያን ሕግ መጠነኛ ድል አገኙ ማለት ነው። አቃቢያን ሕጉ ሁለቱን ተከሳሾች ከስምንትና ከሰባት ዓመታት በፊት አይቨሪኮስ ከተካሄደው ግጭት ጋር ለማያያዝ ያቀረቡት ማስረጃ እጅግ ደካማ ነው በማለት ነው ዳኞቹ ተከሳሾቹን ከክስ ነጻ እንዲሆኑ የበየኑት። ባግቦ የአላሳን ኦታራን ድል አልቀበልም በማለት በመሸጉበት ወቅት በተከተለው የድኅረ ምርጫ ግጭት ሶስት ሺ የሚሆኑ ሰዎች አልቀዋል። የቀድሞ ፕሬዚደንት ባግቦና ረዳታቸው ቻርልስ ብሌ ጉዴ ተከታታይ ግጭቶችን አስተባብረዋል በሚል ክስ ለሁለት ዓመታት ያህል በክስ ሂደት ላይ ከቆዩ በኋላ ነው ከክስ ነጻ የተባሉት። የዓለም አቀፍ የወንጀል ችሎት አቃቢያን ህግና የሰልባዎቹ ዋና ጠበቃ ፓሊና ማሲዳ የሁለቱ ሰዎች መፈታት ቅድመ ግዴታ እንዲቀመጥበት ተከራክረዋል። ማሲዳ ተከሳሾቹ ሊሰወሩ ይችላሉ ካለምንም ቅድመ ግዴታ ከተፈቱ የነሱ ሰለባ በሆኑ ሰዎች ላይ የድህንነት ስጋት ሊያሳድር ይችላል በማለት ነው የተከራከሩት። ቪክቲምስ ሪሜይን ቬሪ ኮንሰርንድ ኤባውት ዘ ፖስቢሊቲ ኦፍ ዘ ኮሚሽን ኦፍ ፈርዘር ክራይምስ ኤንድ አተምትስ። ሰለባዎቹ ከባድ ስጋት አድሮባቸዋል። ተከሳሾቹ ካለምንም ቅድመ ግዴታ ቢፈቱ የፍርዱን ሂደት የማሰናከል ሙከራዎችና ሌሎች ወንጀሎች እንዳይፈጸሙ ነው ስጋት ያደረባቸው። የባግቦ ጠበቃ ኢማኑኤል አልቲት ከክስ ነጻ የተባሉትን ሰዎች በቅድመ ግዴታ መፍታት የተከሳሾቹ ነጻ መውጣት ፍርድን ይጻረራል በማለት ተከራክረዋል ላ ፖዚሲን ነጻነት ወሳኝ የሆነ የሰብአዊ መብት አካል ነው። ስለሆነም ባግቦ ከክስ ነጻ በመሆናቸው ካለ ቅድመ ግዴታ ነው መለቀቅ ያለባቸው። ክርክሩ ግን አልተሳካላቸውም። በተቀመጠው ቅድመ ግዴታ መሰረት በልጅም የቀድመውን የአይቨሪኮስ ፕሬዝደንት ባግቦን ለመቀበል ተስማምታለች። ባግቦ ከበልጅም ለመውጣት አይችሉም። ጉዳያቸውን አስመልክቶ ከምስክሮች ጋር ግንኙነት እንዲያደርጉ አይፈቀድላቸውም። ስለ ጉዳያቸው በይፋ መናገርም አይችሉም። ዓለም አቀፍ የወንጀል ችሎት ይግባኝ በማለት ሂደት ላይ በመሆኑ ነው ቅድመ ግዴታዎቹ የተደነገጉት። የቤልጅም ቃል አቀባይ ካርል ላጌቲ ሀገራቸው ባግቦን ተቀብላ ለማስተናገድ የወሰነችው ለዓለም አቀፍ የወንጀል ችሎት ያለን የድጋፍ ማዕቀፍ አካል በመሆኑ ነው ብለዋል። የሁለቱ ሰዎች ከክስ ነጻ መሆን የዓለም አቀፍ ችሎት ከተመሰረተ ወደ 20 ዓመታት የሚጠጋ ጊዜ ቢያልፍም እስካሁን ባለው ጊዜ ጥፋተኛ ሆነው የተገኙት አራት ሰዎች ብቻ ናቸው በሚል ነቀፌታ አስነስቷል። ከአራቱ ተከሳሾች አንዱ የቀድሞ የኮንጎ ምክትል ፕሬዚዳንት ዣን ፔር ቤምባ ሲሆኑ ወደ ኋላ ይግባኝ ብለው ነጻ ወጥተዋል። ዓለም አቀፍ የወንጀል ችሎትን የሚነቅፉት ሰዎች ችሎቱ ብዙም ስኬት አላሳየም፣ ከሚገባው በላይ የሚያተኩረውም በአፍሪቃ ጉዳይ ላይ ነው ይላሉ። ችሎቱን የሚደግፉት ደግሞ በሌሎች የዓለም ክፍሎች ያሉትንም እየተመለከተ ነው። በዛም ላይ ሁሉንም ለመመርመር የሚያስችለው በቂ ጥሪት የለውም ይላሉ። የአይቮሪኮስት ጉዳይን በሚመለከት የዓለም አቀፍ የወንጀል ችሎት አቃቢያነ ሕግ ክሱን ወደ አንድ ወገን ያጋደለ በሚመስል መልኩ አቅርበዋል በማለት በሂማን ራይትስ ዋች የምዕራብ አፍሪቃን ጉዳይ የሚከታተሉት ጅም ወልሚንግተን ነቅፈዋል። በድኅረ አይቨሪ ኮስት ምርጫ ለተከሰተው ግጭት በሁለቱም ወገኖች ማለት የባግቦና የወቅቱ ፕሬዚደንት አላሳን ኦታራ ደጋፊዎችን ስላጋጨው ጉዳይ አካተው አላቀረቡም፣ ይላሉ ጅም ወርሚንግተን። ከመጀመሪያውኑ አቃቢያን ህጉ ለመክሰስ የተነሱት ሎረን ባግቦንና የሳቸውን ወገን የሆኑትን የተሳተፉበትን ግጭት ነው። ከኦታራ ወገን የተፈጸመውን ግጭት አላተኮሩበትም። አይቨሪ ኮስት በመጪው ዓመት ፕሬዝዳንታዊ ምርጫ ለማካሄድ እየተዘጋጀች ነው። ኦታራ እንደገና ለመመረጥ አልወዳደርም ይላሉ። የባግቦ ደጋፊዎች የቀድሞ ፕሬዝደንት በምርጫው እንዲወዳደሩ ይፈልጋሉ። ነገር ግን ባግቦ ወደ ሀገራቸው ቢመለሱ የ20 ዓመታት እስራት ሊጠብቃቸው ይችላል። ባለፈው ዓመት በተሰጠው አጠቃላይ ምህረት ውስጥ ተካተው እንደሆነ ግልጽ አይደለም። አድማጮች የቀድሞው የአይቨሪኮስ ፕሬዚደንት ሎረን ባግቦእና ና የቀድሞው የወጣቶች ጉዳይ ሚኒስትር ቻርልስ ብሌ ጉዴ ዓለም አቀፍ የወንጀል ችሎት ካቀረበባቸው ክስ ነጻ መባላቸውን አስመልክቶ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አመሰግናለሁ። አዳነች ለአፍሪካ ነክ ርዕሶች ዘገባው የተከበራቸው አድማጮች ቀደም ሲል በመጽሔቱ ውስጥ የተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ ተብሎ የተነገረው በስህተት ነው። ይቅርታ እንጠይቃለን። ታገሰ ጫፎ ተብሎ እንዲስተካከል። ዛሬ ጥር 27 ነው 2011 ዓ ም ሮዛ ፓርክስ የተወለዱት ዛሬ የዛሬ 106 ዓመተ ምህረት ነበር ጥር 27 1905 ዓ ም በዩናይትድ ስቴትስ የዘር መድሎና የአመሳሶ ዘመን በሕዝብ ማመላለሻዎች ውስጥ ነጭ ተሳፋሪዎች ካሉ ጥቁሮች መቀመጥ የሚችሉት ከኋላ በተረፉ መቀመጫዎች ላይ ብቻ ነበር። የባለ ቀለም ሰዎች መቀመጫ ይባል ነበር። ይህ ከስርዓቱ መገለጫዎች አንዱ ነበር። ሮዛ ፓርክስ የሞቱት በ92 ዓመት ዕድሜያቸው ጥቅምት 14 1998 ዓ ም ነበር በኢትዮጵያ አቆጣጠር። የዩናይትድ ስቴትስ የተወካዮች ምክር ቤት ሮዛ ፓርክስን የሲቪል መብቶች ቀዳሚት እመቤት ሲል ሰይሟቸዋል። ህዳር 22 1948 ዓ ም በኢትዮጵያ አቆጣጠር በአላባማይቱ ሞንጎመሪ ከተማ ከአድካሚ ስራዋ እየተመለሰች የነበረች አንዲት ጥቁር ወጣት ለአዲስ ተሳፋሪ ነጭ አልነሳም በማለቷ አሽከርካሪው አውቶቡሱን ወደ ፖሊስ ጣቢያ ነድቶ ያሳስራታል። ከዚያም ፍርድ ቤት ቀረበችና ሙግት ገጠመች። በእርግጥ ሌሎችም ብዙዎች እንደዚህ አይነት አመጽ ላይ የነበሩ ቢኖሩም የሮዛ ፓርክስ ሲቪል እምቢተኛነት የአላባማ የመድሎ ህግ እንዲፋቅ ሰበብ ከሆኑ ምክንያቶች አንዱ ሆነ። ሮዛ ፓርክስ ፓርክስ ባትኖር ኖሮ ይላሉ ዛሬ ብዙዎች፣ መቀመጫችን በህግ በግድ ከኋላ ነበር የሚሉ አሉ። ሮዛ ፓርክስ በየአመቱ በዩናይትድ ስቴትስ ሲታወሱ ይኖራሉ። በዚህ በዛሬው የልደት በዓላቸው ቀን የሳምኩክን ለውጥ ይመጣል ቼንጅስ ጎነካም እየሰማችሁ እስከ ዝግጅታችን ፍጻሜ ይቆዩ። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም በደህና ደሩ። It's been a long thank you